ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ ሰኔ 16 2013 ዓ ም ዝግጅታችን ጀመረ። ስራናና ምን በስራ ላይ እያለን መታ ደበደበችን። መጀመሪያ እንደመታች ወደቅኩ። ብዙ ሰዎች ሲጎተቱ ነበር። እኔ ደህና ስለሆንኩ ነው የተንቀሳቀስኩት። በዓይኔ ሶስት ሰዎች የሞቱ አይቻለሁ። ብዙ እንስሶች አህዮችና ሌሎችም ሙተዋል። ብዙ እዛ የቀሯሉ ነው ያለው። ከመቀሌ ከተማ በስተምዕራብ አቅጣጫ በምትገኝ ቶጎጓ እድአጋ ሰሉስ በምትባል መንደር ደረሰ በተባለ የአውሮፕላን ጥቃት መጎዳታቸውን የገለጹ የአይን እማኝ ናቸው። የኢትዮጵያ መከላከያ ሰራዊት አዛዥ ጀኔራል ብርሃኑ ጁላ በታጣቂዎች ላይ እንጂ በሰላማዊ ሰዎች ላይ ጥቃት አልተፈጸመም ብለዋል። በግጭቶችና በጥቃቶች የተጎዱ የሻሸመኔ፣ የዘዋይ፣ የሸዋሮቢትና የአጣዬ ከተማ ነዋሪዎች ለዘንድሮ ምርጫ የተለየ ስሜት ያላቸው መሆኑን ተናግረዋል። ስድስተኛው የኢትዮጵያ ጠቅላላ ምርጫ ካጋጠሙት ውስን ችግሮች ውጪ ሰላማዊና ተአማኒ እንደነበር የአፍሪካ ሕብረት ታዛቢዎች ቡድን ገለጸ። እነዚህንና ሌሎች ዘገባዎችን በምሽቱ መሰናዶ ታደምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ። ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማህሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙናላችሁ። በአት ቪኦኤ አማህሪክ የፌስቡክ ገጻችንም በቀጥታ ማዳመት ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 943 ላይ እንገኛለን። አሁን የሰዓቱን የዓለም ዋና ዋና ዜና እናስደምጣችሁ ናስጥልኝ እንደምናመሻቸው አድማጮች፣ ዜናውን የማሰማችው ቆንጂት ታዬ ነኝ። በኢትዮጵያ ግጭት በሚካሄድበት የትግራይ ክልል ትናንት ማክሰኞ ቶጎጋ በተባለ ስፍራ ላይ በደረሰ የአየር ጥቃት በርካታ ሰዎች መገደላቸውን እማኞችን የጠቀሱ ዘገባዎች አመለከቱ። እማኞቹ ትናንት ከቀኑ ሰባት ሰዓት ገደማ ላይ በከተማዋ በሚገኝ ገበያ ላይ አውሮፕላን መጥቶ ቦምብ ጣለ ሲሉ ተናግረዋል። የጤና ሰራተኞች በበኩላቸው የኢትዮጵያ ወታደሮች አምቡላንሶች ጥቃቱ የደረሰበት ቦታ እንዳይደርሱ ከልክለዋል ማለታቸውም ተጠቅሷል። የኢትዮጵያ የጦር ሰራዊት ቃል አቀባይ ኮሎኔል ጌትነት አዳነ ጥቃቱ መፈጸሙን ሳያረጋግጡም ሳያስተባብሉም የአየር ጥቃት የተለመደ የወታደራዊ ታክቲክ አካል ነው፣ ሆኖም ጦር ኃይላችን ሲቪሎችን ኢላማ አያደርግም ማለታቸውን ሮይተርስ ዘግቧል። ባለፉት ቅርብ ቀናት ከመቀሌ በስተሰሜን ውጊያ ማገርሸቱን ነዋሪዎች መናገራቸውንም ዘገባው ጨምሮ አመልክቷል። ባለፈው ሰኞ በኢትዮጵያ በተካሄደው ብሔራዊ ምርጫ ታዛቢ የነበሩት አሜሪካዊ ለህልፈት የበቁት በተፈጥሯዊ ምክንያት መሆኑን ምርመናውን ያካሄደው የአዲስ አበባ ቅዱስ ጳውሎስ ሆስፒታል ማረጋገጡን ፌዴራል ፖሊስ አስታወቀ። የዩናይትድ ስቴትሱ የካርተር ማዕከል ወደ ኢትዮጵያ በተጓዘው የማዕከሉ ቡድን አባል ድንገተኛ ሞት የተሰማውን ጥልቅ ሀዘን ገልጿል። በኢትዮጵያ የተካሄደው ምርጫ ለመከታተል ከካርተር ማዕከል የተጓዙት አሜሪካዊው ጃን ማርሽ አዲስ አበባ ውስጥ ባረፉበት የራዲሰን ብሉ ሆቴል ክፍላቸው ውስጥ ሕይወታቸው አልፎ ሰኞ ጠዋት በሆቴሉ የጽዳት ሰራተኛ መገኘቱን ፖሊስ እንዳስታወቀ የሚታወስ ነው። የካርተር ማዕከል ትናንት ባወጣው መግለጫው የኢትዮጵያ ማህበራዊ መገናኛ ንግግሮች ክትትል መርሃ ግብሩን በኮንትራት ቅጥር በኃላፊነት ይመሩ የነበሩት ባልደረባው ጃን ማርሽ በድንገት ህይወታቸው ማለፉን ማረጋገጡን አስታውቋል። ግለሰቡ በምስራቅ አፍሪቃና በዓለም ዙሪያም ጠንካራ ለሰብአዊ መብቶች ለፍትህና ለዲሞክራሲ ተሟጋች እንደነበሩና ባለፉት ዓመታትም በማዕከሉ በበርካታ ትላልቅ መርሃ ግብሮች ተመድበው የሰሩ መሆናቸውን የካርተር ማዕከል አውስቶላቸዋል። እንደ አውሮፓውያን አቆጣጠር ከ2005 እስከ 2008 ዓ ም በኢትዮጵያ ምርጫዎችና ዲሞክራሲያዊ ንግግሮች ዙሪያ ድጋፍ ለመስጠት ማዕከሉ ያደረጋቸውን ጥረቶች በኃላፊነት የመሩት ጆን ማርሽ እንደነበሩና በማስከተልም በ2008 እና በ2009 የጋናን ምርጫዎች ታዛቢ ቡድኑን በመምራት እንደረዱ ተናግሮላቸዋል። ሟቹ ለማህበራዊ ፍትህና ለሙያቸው ባላቸው ፍቅር እንዲሁም በመልካም ባህሪያቸው በማዕከሉ በጓደኞቻቸው እና በባልደረቦቻቸው የሚወደዱ ነበሩ ያለው መግለጫው ለቤተሰባቸው ልባዊ ሐዘናችንን እንገልጻለን ብሏል። ትናንት ቀደም ብሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስን ስለ ካርተር ማዕከል አባሉ ሞትና በኢትዮጵያ ስለተካሄደው ምርጫ ቪኦኤ ጥያቄ አቅርቦላቸው የዩናይትድ ስቴትስ ዜጋ አዲስ አበባ ውስጥ ሕይወቱ ማለፉን ማረጋገጣችንን ከሀዘን ጋር እናስታውቃለን ብለዋል። ሆኖም ለቤተሰባቸው ክብር ስንል በአሁኑ ሰዓት ከዚያ በላይ በዝርዝር መናገር አንችልም ነበር ያሉት። ቃል አቀባዩ ስድስተኛውን ብሔራዊ ምርጫ አስመልክተው ሲናገሩ እኛ የምናውቀው ምርጫው በሀገሪቱ እየጨመሩ ላሉት ግጭቶች መፍትሄ እንደማያመጣ ነው። ምርጫው ውይይት፣ ትብብርና ሰጥቶ መቀበል ባለው መልኩ ሰፋ ብሎ የሚከናወን የፖለቲካ ሂደት አካል መሆን አለበት ብለዋል። ዲሞክራሲን የሚያጠናክር ለብሔረሰባዊና ማህበረሰባዊ ግጭቶቹም መፍትሄ በማምጣት የሚያግዝ አሳታፊ የፖለቲካ ንግግር እንዲካሄድ መላው የኢትዮጵያ ሕዝብ ቁጠኛ እንዲሆን እንማጸናለን ብለዋል። ኔድ ፕራይስ ስለ ካርተር ማዕከሉ የምርጫ ታዛቢ አሟሟት ፌዴራል ፖሊስ የሰጠውን መግለጫ የያዘ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። የዩናይትድ ስቴትሱ ቦይንግ ኩባንያ በሁለት የመንገደኛ ማጓጓዣ ሰባት ሰላሳ ሰባት ማክስ እጀቶቹ ላይ በደረሱት አደጋዎች ሕይወታቸውን ላጡት ሶስት መቶ አርባ ስድስት ሰዎች ቤተሰቦች የመደበው የአምስት መቶ ሚሊዮን ዶላር ካሳ ክፍያ ሂደት መጀመሩን የካሳ አስተዳደሩ ኃላፊዎች ትናንት በሰጡት መግለጫ አስታውቀዋል። የተጠቀሰው የ500 ሚሊዮን ዶላር ካሳው ቦይንግ ኩባንያ እንደ አውሮፓውያን አቆጣጠር በ2018 በኢንዶኔዥያ ላየን ኤር አየር መንገድ አመት ባልሞላ ጊዜ ተከትሎም በ2019 በኢትዮጵያ አየር መንገድ አውሮፕላኖች ላይ ተሳፋሪ ለነበሩ ሰዎች ቤተሰቦች ወራሾች ሊከፍል ከዩናይትድ ስቴትስ የፍትህ ሚኒስቴር ጋር ያደረገው ስምምነት አካል እንደሆነ ተገልጿል። በኢትዮጵያ አቆጣጠር መጋቢት አንድ ሁለት ሺ አስራ አንድ አመተ ምህረት ከአዲስ አበባ ቦሌ አውሮፕላን ጣቢያ ተነስቶ ወደ ኬንያ ናይሮቢ ለመብረር ከተነሳ ከጥቂት ደቂቃዎች በኋላ ቢሾፍቱ አቅራቢያ ወድቆ አንድ መቶ አርባ ዘጠኝ መንገደኞችና ስምንት የበረራ ሰራተኞች በሙሉ ሕይወታቸው ማለፉ የሚዘነጋ አይደለም። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜናዎች ስንሻገር ከኢትዮጵያ ለመጀመር ከጤና ሚኒስቴር የትናንት ማክሰኞ ዕለታዊ ሰንጠረዥ ባገኘነው አሀዝ መሰረት በዕለቱ 2766 ሰዎች ምርመራ ተካሂዶላቸው 73ቱ ላይ ኮሮና ቫይረስ ተገኝቷል። የአራት ሰዎች ሕይወትም በኮቪድ ሳቢያ በዚሁ ቀን ማለፉን ሰንጠረዡ ይጠቁማል። እስከ ትናንት ድረስ የመከላከያ ክትባቱን የወሰዱት ሰዎች ቁጥር 1982320 መሆኑን ነው ሰንጠረዡ ያስቀመጠው። ዓለም ዙሪያ ባገኘናቸው የኮቪድ-19 ዜናዎች ደግሞ በቅርቡ የሚከፈተው የቶኪዮ ኦሊምፒክስ አዘጋጆች በተገደበ መልክ ውድድሮቹን ለመመልከት በሚገቡት የሀገሪቱ ዜጎች ላይ ኮቪድ-19 መከላከያ ገደቦችን አውጀዋል። ዛሬ ይፋ በተደረገው ተጨማሪ ገደብ መሰረት ውድድሮቹን ለመመልከት የሚገቡት ዜጎች በጩኸት ድጋፍ ማሰማት፣ ፎጣ ማውለብለብ፣ ፎቶ ለመነሳት አትሌቶቹ ጋር መጠጋት ክልክል ሆኗል። ከሌላ ታዳሚ ጋር መነጋገርም የተከለከለ ሲሆን ከውድድሩ በኋላ ወዲያ ወዲህ ሳትሉ ቀጥ ብላችሁ ወደ ቤታችሁ መሄድ አለባችሁ ተብለዋል። የውጭ ሀገር ታዳሚዎች እንዲገኙ ያልተፈቀደ ሲሆን በግጥሚያው ወቅት የአልኮል መጠጥ እንደማይሸጥም ታውቋል። በዚህ እንዳለ ዩናይትድ ስቴትስ ቴክሳስ ክፍለ ግዛት ውስጥ የሚገኝ አንድ ሆስፒታል ከ150 በላይ የጤና ሰራተኞች ሆስፒታሉ የኮቪድ-19 ክትባት እንዲከተቡ ግዴታ ማድረጉን በመቃወም ስራቸውን በፈቃዳቸው መልቀቃቸው ታውቋል። የሂውስተን ሜቶዲስት ሆስፒታል ዩናይትድ ስቴትስ ውስጥ ሰራተኞች የኮቪድ ክትባት መከተብ ግዴታ ያደረገ የመጀመሪያ ትልቅ የሆስፒታል ተቋም ሲሆን እንከተብም ያሉ 178 ሰራተኞች በቅርቡ ከስራ መባረራቸው ተገልጿል። በርሊን ላይ በተከፈተው የሊቢያ ሰላም ድርድር ላይ የተገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ድርድሮቹ ለሊቢያ ዘላቂ ሰላም ለማምጣት የሚያግዙ እድሎችን ይዘው ቀርበዋል ሲሉ ተናገሩ። ጀርመን ይህን ጉባኤ በማሰባሰቧ ሊቢያ ወደ ተሻለ እጣ ፈንታ እንድትሸጋገርም ያለማቋረጥ ጥረት በማድረጓ ልትመሰገን ይገባል ብለዋል። የውጭ ጉዳይ ሚኒስትሩ ይህን የተናገሩት ጀርመንና የተባበሩት መንግስታት የጠሩትና ውጊያው ቆሞ የተረጋጋ አስተዳደር እንዲመሰረትላት ቀደም ብለው የተከናወኑ ጥረቶችን ለማጠናከር የታለመው ጉባኤ ከመከፈቱ በፊት በሰጡት ቃል ነው። በመጨረሻም የዩናይትድ ስቴትስ የፍትህ ሚኒስቴር ከኢራን ጋር ንክኪ ያላቸውና የሐሰት መረጃ ያሰራጫሉ ያላቸውን የዜና ዌብሳይቶች በቁጥጥር ስር መዋሉ ተገለጸ። ስርጭታቸው እንዲቋረጥ ከተደረጉት መካከል የኢራን መንግስታዊ ቴሌቪዥን የእንግሊዝኛ ስርጭት ፕሬስ ቲቪ፣ የአረብኛው ቻነል አል አላምና የየመን ሁቲ አማጽያን ሳተላይት የዜና አውታር አልማሲራ እንደሚገኙበት ነው የተገለጸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታየን ለዜናዎቹ እናመሰግናለን ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ1240 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኔ 16 2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንገኛለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። ከመቀሌ ከተማ በስተምዕራብ አቅጣጫ በምትገኝ ቶጎጓ እዳጋ ሰሉስ በምትባል መንደር ደረሰ በተባለ የአውሮፕላን ጥቃት ለገበያ ተሰብስቦ የነበረው ሕዝብ ላይ ጉዳት እንደደረሰበት ለአሜሪካ ድምጽ አስተያየት የሰጡ ተናገሩ። የአይን ምስክሮች ጉዳት የደረሰባቸው ሰዎች ወደ ሕክምና እንዳይገቡ አምቡላንሶች እንዳያልፉ በወታደሮች ተከልክለዋል ብለዋል። የኢትዮጵያ መከላከያ ሰራዊት አዛዥ ጀነራል ብርሃኑ ጁላ በታጣቂዎች ላይ እንጂ በሰላማዊ ሰዎች ላይ ጥቃት አልተፈጸመም ብለዋል። የመቀሌው ዘጋባችን ሙልጌታ አጽባሀ በተከታዩ ዘገባ ዝርዝሩን ይነግረናል። ከመቀለ ከተማ በስተ ምዕራብ አቅጣጫ 25 ኪሎ ሜትር ርቀት የምትገኝ በንደርታ ወረዳ ደብረ ናዝሬት ቀበሌ ቶጉጋ ዕዳጋ ሰሉስ በተባለ ስፍራ ድብደባው መፈጸሙ የዓይን እማኞች ገልጸዋል። ድብደባው ትናንት ማክሰኞ ሰኔ 15 2013 ዓ.ም ከቀኑ ስድስት ሰዓት አካባቢ ለገበያ ተሰብስቦ በነበረ ሕዝብ ላይ ተፈጸመ ብለዋል። ድብደባው በሰውና እንስሳት ላይ ጉዳት ማድረሱም ተናግረዋል። ቡና በመሸጥ እንደምትተዳደር የተናገረችው ብርሃን ገብረ ህይወት የተባለች አብ ገዛ ውሽጢ ው ነረ ኣነማ ነዋሪት እዩ መጀመርታ ኣብዚ ዕዳጋ ወቑዑ መሊስ ኣብ ገዛ ወቑዑ እዛ ነዋሪ ነኝ በቤት ውስጥ ነበርኩ። መጀመሪያ በገበያው ነበር የመታው። ከዛ ደግሞ ቤቶች እጄ የተሰብሯል ብዙ የተቆራረጠ ሰው ነበር። እየተሻገርኩ ነው የመጣሁት። ብዙ ነው ነው ያለቸው በአካባቢው የሕክምና እርዳታ ያላገኙ ሰዎች እንዳሉ ነው የምትገልጸው። ወደ መቐለ አይደር ሪፈራል ሆስፒታል ለህክምና ከቦታው የገቡ አምስት ሰዎች መሆናቸው ተነግሯል። ከነሱ አንዷ ደግሞ የሁለት ዓመት ከአራት ወር ህፃን ትገኛለች። የህፃኗ ሐኪም ዶክተር ገነት በለጸም ኤልዳና ከገበያ ቀን ላይ ተደብድበው እዛ ገበያው ላይ ሱቅ ቤት ነበራቸው። እዛ ከአባት ዋጋ ነበረች እዛ ፍንጣሬ መትቷት ነው የመጣችው። ፍንጣሬው በሆዷ ነው የገባው። በመተንፈሻ አካሏ ነው የወጣው። በላንግ ምንለው ደም አስፈልጓት ነበረ። ደም ተሰጥቷት ነው ኦፕሬሽን የገባችው። ኦፕሬሽን ገብታ ደግሞ ብዙ ቦታ ላይ ነው የተገኘው ጉዳቱ። አንዱ ስቶማክ ምንለው መበሳት ነበረ። ሌላ ደግሞ ሊቨር ምንለው እሱ ላይም ነበራት። ሌላ ደግሞ ዲያፍራ የምንለው አካባቢ በሶስት ላይ ነው የነበራት። አሁን ያለችበት ሁኔታ እዚህ ሕጻናት የጽኑ መከታተያ ክፍል ነው ያለችው። መተንፈስም ብዙ ትን ስላልቻለች የመተንፈሻ አካሏ ቱቦ አላት እና ያለው ሁኔታ ይሄ ነው። የህፃኗ አባት ደግሞ በእግሩ ላይ ጉዳት ደርሶ ወደ ህክምና እንዳይገባ ግን በመንገድ ላይ እንደሌሎቹ ተከልክለዋል ተብሏል። ሌላው ከመቀለ ወደ ገበያው ለአልባሳት ንግድ ተጉዞ በድብደባው ደግሞ የቆሰለም ነጋሲ በረሀ እየተባለ በበኩሉም አጠገቡ ሶስት ሰዎች የሞቱ ማየቱ ነው የሚገልጸው። በስራ ላይ እያለን መጥታ ደበደበችን። መጀመሪያ እንደመታች ወደቅኩ ብዙ ሰዎች ሲጎተቱ ነበር። እኔ ደህና ስለሆንኩ ነው የተንቀሳቀስኩት። በአይኔ ሶስት ሰዎች የሞቱ አይቻለሁ። ብዙ እንስሶች፣ አህዮችና ሌሎችም ሞተዋል። ብዙ እዛ የቀሩ አሉ ነው ያለው። በአካባቢው ታጣቂዎች ነበር ወይ ተብሎ የተጠየቀው ነጋሴ ለገበያ የተሰበሰበ ህዝብ እንጂ ታጣቂዎች አላየሁም ብሏል። ሕክምና ለማግኘት እየመጡ በነበሩበት ወቅት ደግሞ በወታደሮች እንዳያልፉ ተከልክለው እንደነበርና በአርሶ አደር ቤት ከቆዩ በኋላ ተፈቅዶላቸው እንዳለፉ ነው ነጋሴ ተናገረው። ሌሎች ግን ብዙ ማለፍ ያልተፈቀደላቸው አሉ ብሏል። የአምቡላንስ ሹፌር የሆነው ካሱ ጸጋይ የተባለ በበኩሉም ጉዳት የደረሰባቸው ሰዎች ለማምጣት አምስት ጊዜ ተጉዘን ሁኖ ማለ ማለፍ አትችሉም ተብለን ተከልክለን ተመልሰናል። ብሏል የኢትዮጵያ መከላከያ ሰራዊት ነው የከለከለን። የከለከለን ምክንያት ጁንታ ጁንታ አሁንም የተመታው ጁንታ ነው የእኛ ወገና እያለ ሲያግዝ የነበረ ሰላማዊ ህዝብ ሳይሆን ተጋኝ ነው ራሱ ምግብ፣ ጠላ፣ ወተትም ሳይቀር ሲያመላልስ የነበረ ነውና ለዚህም አይገባውም ነው የተሰጠን ማለት ነው። ይኸው አምስት ጊዜ ተመላልሰናል። እስካሁን በድብደባው ያለፈ የሰው ህይወትና የቆሰሉ ሰዎች ቁጥር ለማወቅ አልቻልንም። ትናንት ሰኔ 15 በሀውዜን ላይ የደረሰ የአውሮፕላን ድብደባ 33ኛ ዓመት ለመዘከር በክልሉ ያሉ የመንግስት መስሪያ ቤቶችና እንዲሁም ባንኮች ዝግ ሁነው የትግራይ ሰማዕታት ቀን በሚዘከርበት ነው ክስተቱ የተፈጸመው የኢትዮጵያ መከላከያ ሰራዊት ኢታማጆርሹም ጀነራል ብርሃኑ ጁላ በጉዳዩ ላይ ተጠይቀው በሰላማዊ ሰው ሳይሆን በታጣቂዎች ላይ ነው ጥቃቱ የተፈጸመው ብለዋል። ይህ ሀሰት የጠላት ወሬ ነው ብለዋል። ጥቃቱ አስር ሰዓት ከቀትር በኋላ እንጂ ስድስት ሰዓት ቀትር ላይ አይደለም የተፈጸመው። በዚህ ሰዓት ደግሞ ገበያ የለም ብለዋል ጀነራሉ። ጥቃቱ ምግበይ በሚባል የሚመራ ታጣቂ ኃይል ላይ በሳቸው አገላለጽ ደግሞ የወንበዴ ኃይል ላይ የተወሰደ እርምጃ ነው ሰላማዊ ሰው ላይ አይደለም ነው ያሉት ጄኔራል ብርሃኑ ጁላ። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም። ከዚህ ከትግራይ ከደረሰው ጥቃት ጋር በተያያዘ ለሁለት ሳምንት በትግራይ ክልል የተለያዩ ከተሞች በመዘዋወር ስትዘግብ የቆየችው የአሜሪካ ድምፅ ዘጋቢ ሄዘር መርዶክ በኢትዮጵያ ከቀናት በፊት የተካሄደውን ምርጫ ለመዘገብ ከምትገኝበት አዲስ አበባ ሆና በትግራይ ውስጥ ደርሷል ስለተባለው ጥቃት ያገኘችውን መረጃ አጋርታናለች። ስምንሺ ቆይታ አቀርበዋለች። የአሜሪካ ድምፅ የመካከለኛው ምስራቅ ዘጋቢ ሄዘር መርዶክን በትግራይ ክልል ውስጥ ስለደረሰው ጥቃት ያነጋገረቻት ዘጋቢያችን ኬት ፓውን ዳውሰን በትግራይ ክልል ጦርነቱ መቀጠሉንና የአየር ጥቃቶችን መድረሳቸውን ጠቅሳ ስለ ሁኔታው ጠይቃታለች። ሄዘር ከአዲግራት ባገኘችው መረጃ መሰረት ከተማዋን በቀናት ልዩነት ውስጥ የተለያዩ አካላት እንደ እንደተቆጣጠሯት ገልጻ በቦታው የተካሄደ ከፍተኛ ጦርነት ባይኖርም ብጥብጥ እንደነበር፣ በሌሎች ከተሞች ደግሞ የአየር ድብደባ መፈጸሙን እና መንገዶች ተዘግተው እንደነበር ገልጻለች። ለአመታት ኢትዮጵያን ያስተዳድር የነበረውና አሁን ሽምቅ ተዋጊ የሆነው ህወሀት በኢትዮጵያ ወታደሮች እንዲወጣ ከተደረገ በኋላ በድጋሚ ወደ ከተማዋና ሌሎች በአካባቢ ወዳሉ ከተሞች መጥተው ነበር። ከዚያ የኢትዮጵያ ወታደሮች ለቀው በመሄዳቸው ከተማዋን ተቆጣጠሩ። ከዛም ምሳሳት አካባቢ የኤርትራ ወታደሮች በመምጣታቸው ህወሀት እንደገና ጥሎ ሄደ። ሆኖም እስከሚታወቀው ድረስ ግን በከተማዋ የተካሄደ ጦርነት አልነበረም። በትግራይ የሚካሄደውን ጦርነት አስመልክቶ በአዲስ አበባ ያለው ስሜት ምን እንደሚመስል ለቀረበላት ጥያቄ ሄዘር ስትመልስ አብዛኛው ሰው ሁኔታው በጣም የተጋነነ እንደሆነ እና ዓለም አቀፍ ሚዲያው አጋኖ እንደሚያወራው እንዳልሆነ እንደሚያምን ትገልጻለች። ኢትዮጵያን ለአስርት ዓመታት ያስተዳድሩት የነበሩት ሰዎችና መንግስቱ ጨቋኞችና አንዳንዴም ጠበኛ ነበሩ። የተለያየ አመለካከት ያላቸውን ሰዎች፣ ፖለቲከኞችን፣ የመብት አቀንቃኞችና ጋዜጠኞችን በማሰር ይታወቃሉ። በዚያው መንግስት ጉዳት የደረሰባቸው ብዙ ሰዎች ስላሉ ህወሀትን የአሮጌው መንግስት ተቀጥያ አድርገው ነው የሚያዩት። እንደ ወንጀል የሚያዩት እነሱ ከኢትዮጵያ ሰራዊት ጋር መዋጋታቸውን ነው እንጂ ህዝቡ እየደረሰበት ያለውን ስቃይ አይደለም የህዝቡ ስቃይ ወንጀል ከሆንም ተጠያቂው ህወሀት ነው እንጂ የኢትዮጵያ መንግስት አይደለም። በመዲናዋ ያለው የአብዛኛው ሰው አመለካከት ይሄ ነው። ሄዘር አያይዛ በትግራይ ክልል ያለው ጦርነት አዲስና በሂደት ላይ ያለ በመሆኑ አብዛኛው ዘገባ እዛ ላይ ቢያተኩርም በተለያዩ ከተሞች ውስጥም ግጭቶች መኖራቸውን ጠቅሳ በከተማ የሚኖረው ሰው የትግራይን ግጭት እንዳንዱ እንጂ በተለያዩ ሚዲያዎች እንደሚዘገበው የሰብአዊ ቀውስ አድርጎ እንደማያየውም ትገልጻለች። በሀገሪቱ የተካሄደውን ምርጫ አስመልክቶም በሰጠችው ምላሽ የምርጫ ውጤት ሙሉ ለሙሉ ተጠናቆ በሁለት ሳምንት ጊዜ ውስጥ ይፋ እንደሚደረግ ገልጻለች። ተናግራለች። ያነጋገረቻቸውን የፖለቲካ ተንታኝ ጠቅሳም ምርጫ ያልተደረገባቸው ቦታዎች ቢኖሩም በአጠቃላይ የምርጫ ውጤት ላይ ትልቅ ለውጥ የሚያመጡ ባለመሆናቸው በውጤቱ መሰረት አብላጫ ድምጽ የሚያገኘው ፓርቲ መንግስት መመስረት የሚያስችል ድምጽ ይኖረዋል ብላለች። በሄዘር መርዶክ ከአዲስ አበባ ለቀረበው ትንታኔ ስመኝሽ የቆየ ዋሽንግተን ዲሲ። ዘጋቢዎቻችንን እናመሰግናለን። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። አሁን ከምርጫው ጋር የተያያዙ ዘገባዎችን እናስደምጣችኋለን። ስድስተኛው የኢትዮጵያ ጠቅላላ ምርጫ ካጋጠሙት ውስን ችግሮች ውጭ ሰላማዊና ተአማኒ እንደነበር የአፍሪካ ሕብረት ታዛቢዎች ቡድን ገለጸ። ቡድኑ ዛሬ ባወጣው ቅድመ መግለጫ የምርጫውን ውጤት የማይቀበሉ አካላት ካሉ ችግሩን በሕጋዊ መንገድ እንዲፈቱ ጠይቋል። የታዛቢ ቡድኑ መሪ የሆኑት የቀድሞ የናይጄሪያ ፕሬዚዳንት ኦሊሴንጎ ኦባሳንጆ የኦሮሞ ፌዴራሊስት ኮንግረስ ከውድድሩ ውጭ በመሆን በኦሮሚያ ክልል ለበርካታ ወንበሮች ያለተቀናቃኝ ድምጽ እንደተሰጠም ጠቁመዋል። የኢትዮጵያ መንግስት በሀገሪቱ ያለውን መከፋፈል ለማስወገድ በአስቸኳይ አሳታፊ የሆነ ውይይትና ብሔራዊ እርቅ እንዲያደርግም ጠይቀዋል። ኬኔዲ አባተ ከአዲስ አበባ ተከታዩን ዘገባ አጠናቅሯል። ሰኔ 14 የተካሄደውን የኢትዮጵያ ጠቅላላ ምርጫ ከታዘቡ ዓለም አቀፍ አካላት አንዱ የሆነው የአፍሪካ ህብረት የምርጫ ታዛቢዎች ቡድን የትዝብቱን ቅድመ ሪፖርት ዛሬ ይፋ አድርጓል። ስምንት የረዥም ጊዜና 57 የአጭር ጊዜ በድምሩ 65 ታዛቢዎችን ያካተተው የህብረቱ የምርጫ ታዛቢዎች ቡድን አባላቱን በአምስት ክልሎችና በሁለት የከተማ አስተዳደሮች አሰማርቶ ምርጫውን መታዘቡን የቡድኑ መሪ የሆኑት የቀድሞው የናይጄሪያ ፕሬዚደንት ኦሊሴጉን ኦባሳንጆ ገልጸዋል። ታዛቢ ቡድኑ በከተሞች የሚገኙ 22 የምርጫ ጣቢያዎች ሲከፈቱ መመልከቱን ያነሱት የቡድኑ መሪ ኦባሳንጆ ከእነዚህም 13ቱ በሰዓታቸው እንዳልተከፈቱ ነው የተናገሩት። በአጠቃላይ የቡድኑ አባላት በ249 ጣቢያዎች ተገኝተው ሂደቱን መታዘባቸውንና የድምፅ መስጠት ሂደቱ በአብዛኛው በሰላም መከናወኑንም አንስተዋል። የታዛቢ ቡድኑ በሁለት መቶ አርባ ዘጠኝ የምርጫ ጣቢያዎች የድምጽ አሰጣጥ ሂደቱን ታዝቧል። በጋምቤላ የድምፅ መስጫ ወረቀቶች እጥረት መኖሩን ሪፖርት ያደረጉ ሲሆን ይህም ሂደቱን አስተጓጉሏል። በአጠቃላይ ግን የድምፅ መስጠት ሂደቱ በአብዛኛው በሰላማዊ ሁኔታ ነው የተከናወነው። አብዛኛው የድምፅ መስጫ ጣቢያዎች የተሟሉ አምስት አስፈጻሚዎች እንደነበሯቸውና ከእነዚህም በአማካኝ ሁለቱ ሴቶች መሆናቸውም በሪፖርቱ ተገልጿል። ዓለም አቀፍና የሀገር ውስጥ ታዛቢዎች በምርጫ ጣቢያዎች ያልተገደበ ተደራሽነት እንደነበራቸውና ና ያለ ጣልቃ ገብነት ኃላፊነታቸውን መወጣታቸው ናቸውም ። እንዲሁም የአፍሪካ ህብረት የምርጫ ታዛቢዎች ቡድን የኢትዮጵያ ብሔራዊ ምርጫ ቦርድ ተቋሙን ሙያዊና ገለልተኛ ለማድረግ ጥረት ማድረጉን በመግለጽ ለዚህም አድናቆቱን ችሯል። ይሁንና አባላቱ በአብዛኛው ልምድ የሌላቸው መሆኑንና ይህም ለተፈጠሩት የቁሳቁስ እጥረቶችና የአሰራር ክፍተቶች አስተዋጽኦ እንደነበረው ጠቁሟል። ምርጫ የተካሄደው ኢትዮጵያ በፖለቲካና በደህንነት ችግሮች ውስጥ በምትገኝበት ወቅት መሆኑን የጠቆሙት የአፍሪካ ህብረት የምርጫ ታዛቢዎች ቡድን መሪ ኦባሳንጆ ለዚህ ይህም የኮቪድ-19 ወረርሽኝን፣ በትግራይ ክልል ያለውን ውጊያ፣ በክልሎች መካከል በወሰን ጉዳይ የሚስተዋሉ ግጭቶችን፣ እንዲሁም ከሱዳን ጋር ያለውን የድንበር ግጭትና የህዳሴውን ግድብ ጉዳይ በዋናነት ጠቅሰዋል። የታዛቢዎች ቡድኑ ኢትዮጵያ የምትገኝበትን አስቸጋሪ ሁኔታ እንደሚገነዘብም የጠቆሙ ሲሆን ሀገሪቱ በእነዚህ ፈተናዎች ውስጥ ሆና ያካሄደችው ምርጫ ከውስን ችግሮች ውጭ ሰላማዊና ተአማኒ እንደነበር በሪፖርታቸው ገልጸዋል። Despite some operational, logistical, COVID-19 security and political challenges, overall, the pre-election and election day processes were conducted in an orderly, peaceful and credible manner. There was nothing in the missions. <inaudible> የቁሳቁስ፣ የጸጥታ፣ የፖለቲካና የኮቪድ-19 ተግዳሮቶች ቢኖሩም በአጠቃላይ የቅድመ ምርጫና የምርጫ ቀን ሂደቶች በስርዓት በሰላማውና ተአማኒ በሆነ መንገድ ነው የተከናወኑት። በታዛቢ ቡድኑ ግምት የምርጫው ተአማንነት ያስተዋጎለ ምንም ነገር የለም። በመሆኑም ቡድኑ ለሀገሪቱ የዲሞክራሲ እድገት ላሳየው ቁርጠኝነት መላውን ኢትዮጵያውያን ያመሰግናል። ምንም እንኳን አርባ ስድስት የፖለቲካ ፓርቲዎች በምርጫው ቢወዳደሩም የኦሮሞ ፌዴራሊስት ኮንግረስ ከውድድር ውጭ መሆኑ በኦሮሚያ ክልል ለበርካታ ወንበሮች ያለ ተቀናቃኝ ድምፅ መሰጠቱንም የአፍሪካ ሕብረት የምርጫ ታዛቢዎች ቡድን መሪው ኦሊሴጉን ኦባሳንጆ ተናግረዋል። ባለድርሻ አካላት የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ ከጠቅላላ ምርጫው ውጪ መሆኑን እንዳሳሰባቸው ማንሳታቸውን ቡድኑ ይገነዘባል። ይህም በኦሮሚያ ክልል በርካታ ወንበሮች ከተቀናቃኝ ውጪ እንዲሆኑ አድርጓል። ራሳቸውን ከምርጫው ለማግለላቸው ዋነኛው ምክንያታቸው በአባሎቻቸው ላይ ማስፈራራትና ሲንኮሳ የተፈጸመ ነው የሚል ነው። ኦፌኮ ከዋነኛ ተቃዋሚ የፖለቲካ ፓርቲዎች አንዱ እንደሆነ ይታሰባል። የምርጫውን ውጤት የማይቀበሉ አካላት ካሉ ችግሩን በሕጋዊ መንገድ እንዲፈቱም የታዛቢ ቡድኑ መሪ ጠይቀዋል። የአፍሪካ ህብረት የምርጫ ታዛቢዎች ቡድን ሁሉም ባልድርሻ አካላት ቀሪውን የምርጫ ሂደት ተረጋግተው እንዲጠብቁ ጥሪ አቅርቧል። በምርጫው ውጤት ደስተኛ የሆነ የማንኛውም ባልድርሻ አካል ጉዳዩን ባሉት ህጋዊና ተቋማዊ ማዕቀፎች እንዲፈታ ቡድኑ ያሳስባል። ቡድኑ ለኢትዮጵያ መንግስት ባቀረበው ምክረ ሀሳብ በሀገሪቱ ያለውን መከፋፈል ለማስወገድ በአስቸኳይ አሳታፊ የሆነ ውይይትና ብሔራዊ እርቅ እንዲደረግ ጠይቋል። ለዚህም የአፍሪካ ህብረትና ዓለም አቀፉ ማህበረሰብ ድጋፍ እንዲያደርጉ ሀሳብ አቅርበዋል። እነዚህ አካላት ምርጫ ቦርድን ጨምሮ በኢትዮጵያ የዴሞክራሲ ተቋማትን መደገፋቸውን እንዲቀጥሉም ነው የጠየቀው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባትን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ከምርጫ ጋር በወንጀል በተያያዘ ተሳትፈዋል ያላቸውን 194 ግለሰቦችን በቁጥጥር ስር መዋሉን የደቡብ ክልል ፖሊስ ኮሚሽን አስታወቀ። 91 ምርመራ ተደርጎባቸው 26 በፍርድ ቤት ውሳኔ ተላልፎባቸዋል ሲሉ የክልሉ ፖሊስ ኮሚሽነር ነብዩ ኢሳያስ ገልጸዋል። በሌላ በኩል በደቡብ ክልል ምርጫው 98 በመቶ እንዲሁም ሲዳማ ክልል መጠናቀቁን የኢትዮጵያ ብሔራዊ ምርጫ ቦርድ የደቡብና የሲዳማ ክልል ቅርንጫፍ አስተባባሪ ዛሬ ለጋዜጠኞች በሰጡት መግለጫ አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪውን ዘገባ ያስደምጠናል። የደቡብ ክልል ፖሊስ ኮሚሽን ኮሚሽነር ነቢዩ ኢሳያስ ዛሬ በሰጡት መግለጫ እንዳሉት ከምርጫ ጋር በተያያዘ ወንጀል ሰርተዋል ያሏቸውን ግለሰቦች አስረዋል። ክልላችን ፖሊስ ከሌሎች የጸጥታ አካላት ጋር እና ደህንነት አካላት ጋር በመቀናጀት በዋናነት ሰላምን ማስከበር ወንጀልን መከላከል የአካባቢ የክልሉን ደህንነት መጠበቅ ነው ሁለተኛው ግን ወንጀሎች በሚፈጸሙበት ወቅት ደግሞ ፈጥኖ ጉዳዩን አጣርቶ ለሚመለከተው የህግ አካል ማቅረብ በመሆኑ ቅድመ ምርጫ ይሁን በምርጫ ውለትም ሆነ ድህረ ምርጫ ላይ ምርጫ ጋር ተያይዘው የሚፈጸሙ ወንጀሎችን የሚያጣራ ራሱን የቻለ የምርመራ ቡድን በክልል ደረጃ በዞን ደረጃ አቋቁመናል ስለዚህ ይህ የምርመራ ቡድን ባከናወናቸው ስራዎች ከቅድመ ምርጫ አንስቶ እስካሁን እስካለንበት ጊዜ ድረስ 194 የሚሆኑ ሰዎች ከምርጫ ጋር የተያያዘ ወንጀሎች ፈጽመው በቁጥር ስራ ውለናል ሰርተው ተገኝተዋል። ያሏቸውንም የወንጀል አይነቶችንም ኮሚሽነሩ ዘርዝረዋል። በአብዛኛው ፖስተሮችን መቅደድ፣ ሁከት መፍጠር፣ በሌላ ላይ ጫና ለማሳደር መሞከር የምርጫ ሁለት ሰኔ 14 ላይ የተፈጸሙ ወንጀሎችን በተለየ መንገድ ትኩረት ሰጠን ተከታትለናል፣ ምርመራ ማጣርተናል። ከዚህ አንጻር የተፈጸሙ ደግሞ ትንሽ ለየት ያለ ባህሪ ያላቸው ከነዚህ አንጻር ለምሳሌ ሀሰተኛ ወይም ደግሞ ፎርጂድ የድምጽ መስጫ ወረቀት ለማዘጋጀት የሞከሩ ሰዎች በቁጥር ስራ ውለናል። ይህም ጉራጌ ዞን ማረቆ ወረዳ ላይ ቆሽ የሚባል አካባቢ አምስት ሰዎች ይህን ሲያዘጋጁ ከተዘጋጀው ሀሰተኛ ወይም ደግሞ ፎርጅድ ሰነድ እና ከፎቶኮፒ ማሽኑ ጋር በቁጥር ስር አውለን ምርመራ ይጣራባቸው ይገኛል። ይሄ የምርጫ ዋዜ ማለት የተፈጸመ ነው። በሌላ በኩል ባስኬቶ ልዩ ወረዳ ላይ 34 የፓርላማ ተመራጮችን ድምጽ የሚመስል ወይም ደግሞ ሀሰተኛ ፎርጅድ ሰነድ ይዞ የተገኘ አንድ ግለሰብ ከነ ግዝቢቱ ተይዞ ከነ ግብረ አበሮቹ ጋር በቁጥር ስር ብሎ ምርመራ ይጣራበት ይገኛል። ሌላ የምርጫ ቀስቀሳ ጊዜ ካለፈ በኋላ ሲቀሰቅሱ የተገኙ ሰዎች በቁጥጥር ስር ውለዋል። ይህ ለምሳሌ ደቡብ ኦሞ ማሌ ወረዳ ላይ እና ጋሞ ዞን ቁጭ አካባቢ የተያዙ ሰዎች ናቸው። ሌላው በድምፅ መስጫው እለት 19 የሚሆኑ ሰዎች ከመረጡ በኋላ ዳግም እንደገና አጭበርብረው ለመምረጥ ሲሞክሩ በቁጥጥር ስር አወለ ናቸዋል። ከ194 ወንጀለኞች ውስጥ አብዛኛዎቹ ውሳኔ እንደተላለፈባቸውም ተናግረዋል። ከመቶ ዘጠና አራቱ አንድ መቶ ሶስት የሚሆኑት በጣም ጥቃቅን ነገር የፈጸሙ ናቸው። በአብዛኛው ይሄ ከደጋፊ ለደጋፊ የአንዱ ፓርቲ ደጋፊ ከሌላው ፓርቲ ደጋፊ ጋር በሚደረግ ውከትና ጫና ለማሳደር የመሞከር አይነት ነው። ይሄ እንግዲህ ስናየው ወንጀል ነው፣ ግን ጥቃቅን ወንጀሎች ናቸው። እንደዚህ ይህን ዛው ከምርጫ አስፈጻሚ አካላት ጋራም በመነጋገር በቁጥር ተባሉ ውስጥ የሚሆኑት ተገቢው ምክር ተሰጧቸው ወዲያውኑ እንዲለቀቁ ሆኗል። ከዚህ ውጭ ግን ዘጠና አንድ የሚሆኑት ምርመራ ጠርተንባቸዋል፣ ለህግ አቅርበናል። ለህግ ከቀረቡት ውስጥ ሀያ ስድስት የሚሆኑ ግለሰቦች በፍርድ ቤት ውሳኔ አግኝተዋል። አርባ አንድ የሚሆኑት ምርመራቸው ተጠናቆ ለአቃቤ ህግ ተልኳል። አቃቤ ህግን ያለ የክስና ክርክር ሂደት ላይ ይገኛል ማለት ነው። ሀያ አራት የሚሆኑት ደግሞ በፖሊስ እጅ አሁን ምርመራ እየተጣራ ይገኝባቸዋል። ወንጀለኞች በቁጥጥር ስር እንዲውሉ ያደረገው የክልሉ ህዝብ ነው ብለዋል። ይህን ለማለት የተገደድኩበት ምክንያት ቀደም ብለን የጸጥታ እቅድ ስናዘጋጅ አጠቃላይ ሁኔታዎች ሲገመገሙ የጸደ ሰላም ኃይሉ ዝግጅት ይህንን ምርጫ ለማስተጓጎል በተለይ በክልላችን በተመረጡ ቦታዎች ላይ ሁከት ለመፍጠር ከፍ ያለ ግጭት ለመፍጠር ዝግጅት እንደነበረ በበቂ መረጃ ማረጋገጥ ችለናል። ስለዚህ ያ ሊሳካ ያልቻለው በዋናነት ህዝቡ ባለቤት ሆኖ ምርጫው እንዲሳካ ተገቢውን ሚና በመጫወቱ እና ከበየደረጃው ካለው የፖሊስ ኃይላችን ጋር የጸጥታ ኃይላት ጋር በመቀናጀቱ የተገኘ ውጤት ነው። ቀደም ሲል የገለጽኳቸው በቁጥር ስር የዋሉት ሙሉ በሙሉ ከህዝብ በደረሰ ጥቆማ ነው። በሌላ በኩል በደቡብና በስዳማ ክልል ሲካሄድ የነበረው ስድስተኛው አገራዊና ክልላዊ ምርጫ 98 በመቶ መጠናቀቁን የኢትዮጵያ ብሔራዊ ምርጫ ቦርድ የደቡብና የስዳማ ክልል ቅርንጫፍ አስተባባሪ አቶ ፍሬው በቀለ ዛሬ ተናግረዋል። በአጠቃላይ በሁለቱም ክልሎች ላይ በስዳማ ክልልና በደቡብ ክልል ላይ ነበሩ አጠቃላይ ምርጫዎቻቸው ተደርገው ተጠናቋል። አሁን ያለንበት ምዕራፍ ላይ ምንድነው? ምርጫ የተደረገባቸው ምርጫ መስጫ ቁሳቁሶች ወደ ምርጫ ክልሎች እየመጡ የምንገኝበት ሰዓት ነው። ሩቅ የሚባሉ እነ ደቡብ ኦሞ እነ ከፋ እነ ቤንች ሸኮ የመሳሰሉት በአጠቃላይ አጠቃላይ የጨረሱበት ሁኔታ አለ። ወደ ሲዳማ በምንወጣበት ስላት ለት የምታወቀው በአስራ አራት የወርቀት ተት በአጋጠመ ምክንያት የተነሳ ያልተካሄደው ትናንትና ተጠናቋል። ትላንትና ማታ ሌሊት ጀምሮ ቆጠራውን አጠናቀው አሁን ወደ ምርጫ ክልሎች ቁሳቁሶችን እያስገቡ ይገኛሉ ማለት ነው ለቅርንጫፍ ጽህፈቱ የቀረቡ ቅሬታዎችን በተመለከትም ይህንን ብለዋል ከድምፅ መስጠት ጋር ተያይዞ የሚነሱ ቅሬታዎች አሉ እዛ ነው የሚፈቱት በዋናነት ከዛ ባሻገር በግማኝ ወደ ምርጫ ክልል የሚመጡ አሉ ወደ ብሔራዊ ምርጫ ቦርድ የሚሄደው ወደ ክልል ቅርንጫፎች የሚመጡ አሉ እነዚህ በርካታ ቅሬታዎች መጥተዋል ከገዢው ፓርቲ መጥተዋል ከተወዳዳሪ ፖለቲካ ፓርቲዎች መጥተዋል ስለዚህ እነዚህ ቅሬታዎች በትክክል በምርጫ ሂደት ውስጥ እዛ ቦታ ላይ በምርጫ ሂደት ውስጥ በእለቱ የተከሰቱ ናቸው ወይ የምለው ነገር የማጣራትና እነኛን አጣርቶ ውጤቱን ለማዳመር ስራ ይሰራል ማለት ነው። አንዳንድ አካባቢዎች ለምሳሌ ቁጫ አካባቢ ወደ 11 ምርጫ ክልል ላይ ቅሬታ ቀርቧል። የቀረበው ቅሬታ በትክክል ነው ወይ የምለው ነገር ፖለቲካ ፓርቲ ፈራሪ ማስገባት አለ አጣርቶ ውሳኔ መስጠት ይፈልጋል። ሌሎችም አካባቢ ስለዚህ እነኛ ሂደቶቹ ምንድን ናቸው? የቀረቡ ቅሬታዎች በትክክል ከምርጫው የድምፅ አሰጣት ጋር የተያዙ ጉዳዮች መሆናቸውን የማጣራትና ውሳኔ የመስጠት ነገር ነው። ይሄ ደግሞ በጥቂት ቀናቶች በመቀጥሎ ጥቂት ቀናቶች ውስጥ ይሰጣል። ግብረ ኃይልም አሰማርተን ወደ ስለ እንገባለን ማለት ነው። የምርጫ አስፈጻሚዎች አስቸጋሪ ጊዜያት እናሳልፏል ያሉት አቶ ፍሬው የምርጫውን ውጤት ብሔራዊ ምርጫ ቦርድ በአጭር ጊዜ ውስጥ ይገልጣልም ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታንን እናመሰግናለን። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የእረቡ ምሽት ዝግጅታችንን ነው። ወደ ተከታዩ ከምርጫ ጋር ወደ ተያያዘ ዘገባ ነው የምንወስዳችሁ በኦሮሚያ ና በአማራ ክልል እንዲሁም በሰሜን ሸዋ ና በኦሮሞ ብሔረሰብ ዞኖች በደረሰ ግጭትና ጥቃት የተጎዱ የሻሸመኔ፣ የዝዋይ፣ የሸዋ ሮቢት ና የአጣዬ ከተማ ነዋሪዎች ለዘንድሮ ምርጫ የተለያየ ስሜት ያላቸው መሆኑን ለአሜሪካ ድምጽ ተናገሩ። በተለይ የአጣዬ ነዋሪዎች ወደ አካባቢያችን የምንመለሰው ከምርጫ ውጤት በኋላ ነው ብለዋል። ሰሞኑን በከተሞቹ በመዘዋወር ነዋሪዎቹን ያነጋገረው ዘጋቢያችን ደረጀ ደስታ ተከታዩን ዘገባ ያስደምጠናል። በዘንድሮ ምርጫ ተዘዋውሬ ያነጋገርኳቸው ሰዎች የሰላምና ደህንነት ጉዳይ ቀዳሚውን ስፍራ መያዙን አስተውያለሁ። ባለፈው ሰኞ ምርጫው የተካሄደባቸውና ወደሚቀጥለው ጳጉሜ ከተላለፈባቸው አካባቢዎች ውስጥ አንዳንዶቹን በኦሮሚያና አማራ ክልል ተዘዋውሬ ተመልክቻለሁ። ከእነዚህ ውስጥ ሻሸመኔ፣ ዝዋይ፣ ሸዋሮቢት እና አጣዬ ከተሞች ይገኙበታል። የአጣዬ ከተማን ትናንት ተዘዋውሬ የተመለከትኩ ሲሆን አልፎ አልፎ ከሚታዩ ሰዎች በቀር ባዶ መስላ አግኝቻታለሁ። ከሌሎች ከተሞች በተለየ ሁኔታ ነዋሪዎቿም በግንባር ቀርቦ ለማነጋገር ፈቃደኞች አልነበሩም። ሰላም መስፈኑ የተነገረኝ ቢሆንም ስጋቱ ገና አልተገፈፈም። በመኖሪያ ቤታቸው ላይ ዝርፊያ የተፈጸመባቸው መሆኑን የገለጹት አቶ አስቻለው ሰለሞን እንዲህ ይላሉ። አሁን ሰላም ነው፣ ግን አብዛኛው ሕዝብ የለም። አሁን ዜሮ አንድ ላይ ስትሄድ ማዲያ አካባቢ ነው እንጂ ያለው ሆይን ቤት ሰፈር የምትባል አካባቢ ነው እንጂ፣ ከታች በኩል አሁን ሙሉ ለሙሉ ጭራሽ ሆኖ የለም። ዜሮ ሁለት ደግሞ ቅዳሜ ገበያ የሚባል አለ። እሱን ይዞ እስከ መስጊዱ አካባቢ ምንም አይነት ሰው የለም። ተኩርቴን ማዶ ላይ ነው ትንሽ ሰው ያለው እና ቅዳሜ ገበያ የሚባል አካባቢ አለ የድሮ ቅዳሜ ገበያ እዛ ነው እንዲህ ሰው ያለው፣ ሌላ የለም። በቃ ጭር ያለ ነው። ሰው ፍርሃት አለው። በቃ ምርጫው ሲሳለቅ ደግሞ ገና የሚመጣም አዲስም አካል ይሁን አሁንም ያለው መንግስት ሲሆን ሲመረጥም የተመረጠው አካል እርምጃ በሚወስድ ሰዓት እንገባለን እንጂ አሁን ማን ተማምነን እንገባለን የሚለው ነገር ስላለ ህዝቡ የመግባት እንትን የለውም። ልጆቻቸውን ብቻ እንጠልጥለው ከጥቃቱ ያመለጡ መሆናቸውን የሚገልጹትና የመኖሪያ ቤታቸውን ንብረታቸው እንዳለ የወደመባቸው መሆኑን የተናገሩት ወይዘሮ ሴት የለም ደምለው ዝቅ አለም የምርጫውን ውጤትና ቀጣዩን ምርጫ ከሚጠባበቁት አንዷ ናቸው። የመኖሪያ ቤቴም መጠጤት ነገር ነበረኝ፣ ግሮሰሪ፣ የሱም በሙሉ የስራ ቦታ በሙሉ ነው የወደመው። ወይዘሮ ሴት የለም ልጆቻቸውን በህይወት ይዘው መውጣታቸውን እንደ ትልቅ ዕድል ቆጥረው መጪውንና ሰላምን በተስፋ የሚጠባበቁ መሆናቸውን ይገልጻሉ። እኔ እንደ መፍትሄ ብዬ የማስበው ሀገር ሰላም ይሆንልን። ከዛ ውጭ ደግሞ ያለንን በቃ የነበረን ሙሉ እንኳን አይሆን ቤታችንን እንኳን መንግስት ሰርቶ እንደዚህ ያሳረፈን ትልቅ ነገር ነው። በቃ ይህንም ብዬ ነው የማስበው። በቃ ከዛ ውጭ ይሄ ነው የምለው። አሁን ውዝ ግብግብ ግብግብ እኔ የስራ ቦታዬ ነው የተቃጠለው መኖሪያ ቤት ነው የተቃጠለው። ሁሉ ነገር ምንም የጅ ስታዱዝ ነው ከፊት ለፊት ሲገቡ በጎን ልጆችን ብቻ ንጠጥ ሊወጣው ደሞን ተመስገን ነው ልጆችን እንኳን አወጣሁን እንኳን መጥቶ ነገር ሳላይ ወጣሁን የችግሩ ጊዜ ከህዝቡ ጋር ቤታቸውን ጥለው ወደ ሌላ ቦታ የሸሹ መሆናቸውን የተናገረው የሸዋሮቢት ነዋሪ የሆነው አብዱ አህመድ አሁንም ምርጫው ከሌሎች ጋር አንድ ላይ ቢሆን ደስ ይለኝ ነበር ይላል። ቢሆንም አሁንም እርቅ መውረዱን ይገልጻል። ያው አንድ ላይ አለመሆናችን ትንሽ ተሰምቶኛል። ግን እንደዚህ ደግሞ መሆኑም አሪፍ ነው። ለሀገር አሪፍ ነው። ሀገር ይረጋጋል። አሁን ሰላም ነው። ምንም ነገር በቃ ሁሉም በየአካባቢውም እየታረቁ ምንም እንትን እያሉ እዚህም እርቅ ታርቋል። ቀደም ሲል በተጓዝኩባቸው በኦሮሚያ ክልል በዝዋይ ባቱ ከተማ የሚገኙ የወደመባቸውን ከተማ መልሰው የገነቡ መሆኑን ነዋሪዎች ይናገራሉ። አቶ ዩኔ አብዲ ከነዚህ አንዱ ናቸው። ባለፈው ሰኔ ሀያ ሁለት አካባቢ በአርቲስት ሃጫሉ ሞት ምክንያት ብዙ ቦታ ስፔሻሊ እንዲኛ ከተማ ብዙ ችግር ተከስተዋል። ይህን ያረገው ደግሞ የኦሮሞ ሕዝብ ብለ አንወስድም። አሁን ደግሞ የዝዋይ ባቶ ከተማ ነዋሪ አይደለም ኦሮሞን ያወከሉ አንዳንድ ጽንፈኞች። በዚህ ምክንያት በማድረግ የራሱን ፖለቲካ አጀንዳ ለማሳካት የተደረገ ነገር ነው። ይህም ሆኖ የባቶ ከተማ ሕዝብ አላማድረጉ ያረጋግጥ ነው። ይሄ ከተማ መልሴን ስንገነባ በአንደኝነት ከተማ መልሴን ለማግንባት ያደረገው የዚህ ይሄ ሕዝብ ነው ብር በማዋጣት መንግስት ሰራተኛ ከደሞዝ በማቆረጥ ህዝቡ በሀሳብ በብር በጉልበት ጎን በማቆም ከተማችን መልሰናል ማለት ነው። ብሄር እና ብሄር ነው እንዳልሆነ የኦሮሞ ህዝብ በአንድነት የባቱ ከተማ ከተማ ተጎዱ ሰዎች ጋ በማሄድ ሞራል ኮምፐንሴሽን በማድረግ ጎን በማቆም አይዞ በማለት ያለው ደግሞ በብር የሌለው ደግሞ በሀሳብ ጎን በማቆም ያኔ መቴ እንደ አጋጣሚ ከመጣ ከተማ አንድ ሻይ የምንጠጣበት ቦታ የለም። ምንም የምትቀመጠው ቦታ የለም። እንዳለ አስፋልት ሙሉ ተፈርሷል። ግን አሁን ስናይ ደግሞ ከመጀመሪያው በነበረው በፊት ነው ተመልሶ የተገነባው። ይህን ያደረገው ደግሞ ይሄ እዚህ ውስጥ ያለ ማህበረሰብ የኦሮሞ ህዝብ ነው። ከተማን ያቃጠሉ ሰዎች ኦሮሞ ህዝብን አይወክሉም። ማንኛውም ብሄር አይወክሉም። አቶ መሺ ገመዲ የወደመችውን ዝዋይን መጀመሪያ መጥተህ ብታያት ኖሮ እንዲህ አይደለችም ነበር ብለውኛል። ከምርጫን በኋላ እንዲህ ሆኖ እንድትቀጥል እንፈልጋለን ብለዋል። አሁን እንደ ከተማችን ያው እንደተባለው መጀመሪያ ላይ ቤት መጣ ኖሮ በጣም አሳፋሪ ነበር። ከተማ እንዳለ ወድሞ ነበር ወድሞ ነበር። አሁን ይሄ የባቱ ህዝብ እንደማይወክል ከየት ነው የሚታየው? ከተማ መጀመሪያ መተ ፒክቸሯን ወስደ እንደ ተቃጠለ ፒክቸሯን ወስደ ዛሬ እንደመጣ ቢታይ ኖሮ ከመጀመሪያ በተሻለ ነው መለስ ነው። መንግስትም የዛይ ባቱ ከዛ ወዲህ ደግሞ የራሳቸውን ሰላም በጣም እየጠበቁ ነው። በጣም የተሻለ ቅርርብነት አለ። ከገጠርም ከተማ አጋጣሚ ከተማ በዚህ ባኩል ወንድ ነው፣ በዚህ ባኩል ገጠር ነው። በየትኛውም ባኩል ተጣጥረ ከተማ ነች። እንግዲህ የምታምር ከተማ ነች። እንደዚህ እንደምታት ይሄ ከተማ እንግዲህ በህብረተሰቡ ኃይል ተመልሶ እንደዚህ እንደመጀመሪያ ውብ ሆነ መጥቷል። ይህንን ውበት ደግሞ ከምርጫ በኋላ በተሻለ መንገድ እንድራመድ እንፈልጋለን። ከምርጫ ደግሞ ይሄን ነው የምንፈልገው። ምርጫው በተላለፈበትና ብዙ ነገሮቿ በወደመው አጣዬ ግን ተመልሶ የተገነባ ነገር ለመኖሩ ምንም ምልክት አላየሁም። ከፍተኛ እርዳታ የሚሹ ነዋሪዎችም ይህንን አልነገሩኝም። ከተማይቱ አሁንም የተወረረች ከተማ ስትመስል፣ ጥለዋት የወጡት ሁሉ ከምርጫ በኋላ የሚሆነውን አይተው ለመመለስ መወሰናቸውን ነዋሪዎች አጫውተውኛል። ሰፋ ያለውን ዘገባ በሌላ ጊዜ ይዤ እመለሳለሁ። ለአሜሪካ ድምፅ ደረጀ ደስታ ነኝ። ጤና ይስጥልኝ። ደረጀ ደስታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ ብሔራዊ ምርጫ በተካሄደበት ባለፈው ሰኞ የምርጫ ታዛቢ የነበሩት አሜሪካዊው ህልፈት የበቁበት በተፈጥሯዊ ምክንያት መሆኑን ምርመራውን ያደረገው የአዲስ አበባው ቅዱስ ጳውሎስ ሆስፒታል ማረጋገጡን የፌዴራል ፖሊስ አስታወቀ። በሌላ የምርጫ ነክ ዜና በሰሜን ጎንደር እና በምዕራብ ሸዋ ታጣቂዎች ሁከት ለመፍጠር ያደረጉት ሙከራ ያለመሳካቱን እና የምርጫው ሂደትም ያለምንም መስተጓጎል እንዲቀጥል ማድረጉን ፌዴራል ፖሊስ ጨምሮ ገልጿል። ጋዜጣዊ መግለጫ ድምጽ የተከታተለችው ዘጋቢያችን ፀሐይ ዳምጠው ተከታዩን ዘገባ አሰናድታለች። ኢትዮጵያ ስድስተኛውን ሀገራዊ ምርጫ ከወትሮ በተለየ በሰላማዊ መንገድ አጠናቃለች ሲሉ ነው የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የገለጹት። ኮሚሽነር ጀኔራሉ አክለውም በአንዳንድ አካባቢዎች ምርጫን ለማደናቀፍ የተደረጉ ሙከራዎች እንደነበሩ ገልጸዋል። የምርጫ ሂደቱን ለማደናቀፍ የነበሩ እንቅስቃሴዎች አሉ። አንዱ በአማራ ክልል በሰሜን ጎንደር ዳባት አካባቢ የምርጫ ሂደቱን ለማደናቀፍ የተንቀሳቀሱ ታጣቂዎች ነበሩ። ነገር ግን እነዛ ታጣቂዎች እርምጃ ተወስዶባቸው ምርጫው ሳይደናቀፍ በሰላም እንዲከናወን ተደርጓል። በዚህ አንድ የፖሊስ አባል ሕይወት አልፏል። እንደዚሁ በኦሮሚያ ክልል በምዕራብ ሸዋ በሊበንጃዌ ውርቃ የሚባል አካባቢ ላይ የምርጫ ጣቢያውን ለማወቅ የተንቀሳቀሰ የሸኔ ታጣቂ ቡድን ነበር። እነሱን ባረጉት እንቅስቃሴ የምርጫ ሂደቱን ሳያደናቅፉ እነሱ ላይ እርምጃ ተወስዶ በዛ በነበረ ተክስ ልውውጥ የጸጥታ ማወቅር ህይወት አልፏል። ነገር ግን ምርጫው ሳያደናቀፍ በሰላም እንዲቀጥል ማድረግ ተችሏል። በምዕራብ ሸዋ በድሬ ጭኒ የአምቡላንስ ሹፌር ታካሚዎችን ወደ ሆስፒታል ለማምጣት ሲንቀሳቀስ ሹፌሩ ህይወቱ አልፏል። እንደዚሁ በሸኔ በተተኮሰ ጥይት አጠቃላይ እንደ ሀገር የነበረው የጸጥታ ሁኔታ የተረጋጋና ያው በተለያየ ሚዲያ ሲተላለፍ እንደነበረው እንደሰማችሁት በሰላም ተጥናል። ከድህረ ምርጫ የጸጥታ ሁኔታ ጋር በተያያዘ ማብራሪያ ሰጥተዋል። ከድህረ ምርጫ ጋር ተያይዞ ሊፈጠር የሚችል ረብሻ፣ የሚሆን ሌላ ነገር እኛ አለ ብለን አናምንም። ምክንያቱም በሀገራችን ባሳለፍናቸው ምርጫዎች ጊዜ ውስጥ እንደዚህ አይነት ልምድ አላየንም። ምርጫው በተከናወነ ባጠረ ጊዜ ነው ሰው ወደ መንገድ ወጥቶ ረብሻዎችን፣ ሌሎች ሁከቶችን ምን ስናስተናግድ የነበረው። አሁን ያለው ነገር ከዚህ የተለየ ነው። ህብረተሰቡ የሚፈልገውን አድርጓል። ኢትዮጵያ ሀገራችን ለዓለም ሕዝብ ትልቅ መልእክት አስተላልፋለች። ጫ በኋላ አጠቃላይ የሀገራችን ሰላምና ደህንነት ማስከበር የሚያስችል ቁመና ስላለ ያንን ቁመና ጠቅመን ህግና ስርዓት እናስከብራለን። ጫ ጋር ተያይዞ የፌዴራል ፖሊስ ከክልል ፖሊሶች ጋር የተለይ የልዩ የምርመራ ቡድን አዋቅሮ በየቦታው ስምሪት አድርገናል። ይሄ በተወሰነ ደረጃ ወከባዎች፣ ግርግሮች ሲፈጥሩ የነበሩ ወደ መቶ ሀያ ሦስት ሰዎች በቁጥጥር ስር እንዲውሉ ተደርጎ ከነዚ ውስጥ ወደ አርባ ሁለት ሰዎች ቀለል ያለ ቅጣቶች አግኝተዋል። በዚህ ውስጥ የተሳተፉ የትኛው የፖለቲካ ፓርቲ አባል ይሁን በየትኛውም ደረጃ ያለ ተጠያቂ እንዲሆን ተደርጓል። እሱም ቢሆን አብዛኛው የነበረው ሁኔታ የምርጫ ሁኔታውን የሚያውክና ምርጫውን ወደኋላ የሚመልስ ራ አልነበረም። በተለየ ሁኔታ በማዕከላዊ ጎንደርና በደቡብ ወሎ በምርጫ ቦርድ የቀረበ ሁለት የምርጫ ጣቢያ ኬዝ አለ። እሱም ኬዝ የፌዴራል ፖሊስ እያጣራ ነው ያለው። በዚህ ዘጠኝ ሰዎች በቁጥር ስር ውለው እየታየ ነው ያለው። እሱ ሪፖርቱ ለምርጫ ቦርድ ይቀርብ እና በምርጫ ቦርድ በኩል የሚታዩ ይሆናል። አንድ አሜሪካዊ የምርጫ ታዛቢ በኢትዮጵያ ውስጥ ህይወቱ ማለፉን በተመለከተ የፌዴራል ፖሊስ ኮሚሽነር ጀነራሉ የምርመራ ውጤት ያሉትን ይፋ አድርገዋል። የአሜሪካ ዜጋ የሆነው የማሽ ጆን ፓርክ የተባለ ግለሰብ ከምርጫ ቦርድ የልዩ ዋች እንግድነት ወስዶ ሲንቀሳቀስ የነበረ ከሰኔ ስምንት ጀምሮ በራድሰን ብሉ ሆቴል በ17 ቀን እዛ አርፎ በምርጫ ዕለት ወይም በሰኔ 14 በሚኖርበት ክፍል ውስጥ ህይወቱ አልፎ ተገኝቷል። የግለሰቡን ሁኔታ የፌዴራል ፖሊስ ጉዳዩን ሲያጣራ ቆይቷል። በጳውሎስ ሆስፒታል ዛሬ በደረሰ ሪፖርት ግለሰቡ በተፈጥሯዊ ሞት መሞቱን የሕክምና ማስረጃ አሁን ሆናል ለዚህ ግለሰቡ ህይወታቸው በዚህ መልኩ ማለፉ እናዝናለን። የአሜሪካ ኤምባሲ በኢትዮጵያ የሚገኘው ፌዴራል ፖሊስ ሆኖ አስከሬኑን ወደ ቤተሰብ ለመሸኘት እየተሰራ ነው ያለው የግለሰቡ ይህን ይመስላል። ከዛ ውጭ ያለው የሞተበት ምክንያት ምንድን ነው የሚለው በቀጣይ ክሊር ሆኖ የሚገለጽ ይሆናል ማለት ነው። የፌዴራል ፖሊስ ከውጤት መገለጽ ጋር ተያይዞ ሊከሰቱ የሚችሉ የጸጥታ ችግሮችን ለመከላከል በቂ አቅም አለው ሲሉ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናግረዋል። በምርጫ ወቅት አንዳንድ አካባቢዎች ላይ ጥቃት የሰነዘሩት የሸኔ ታጣቂዎች ናቸው በሚል ጀነራል ደመላሽ በጠቀሱት ነጥብ ላይ ከታጣቂዎቹ አመራሮች ምላሽ ለማግኘት ያደረግኩት ጥረት ለአሁኑ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ፀሐይ ዳምጠውን ለዘገባዋ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማህሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማህሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችንም እየተላለፈ ይገኛል። ሃሽታግ ቪኦኤ አማህሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከወዲዮናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 943 ላይ የምንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ የዕለቱ አዘጋጅ አሉላ ከበደ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ዘገባ እንለፍ። የኮቪድ-19 ወረርሽኝ ሲጀምር አለም ዝግጁ አልነበረም በመሆኑም ወረርሽኙ ለእንደዚህ አይነት ቫይረሶች ምላሽ ለመስጠት ባለ ዝግጅትና አቅም ዙሪያ ያለውን ክፍተት አሳይቶናል የጤና ባለሙያዎች እንደሚሉት ደግሞ በቅርቡ ሌላ ወረርሽኝ ሊያጋጥም ይችላል ሆኖም እንደ ኮቪድ-19 እጅግ የከፋ መሆን የለበትም በዚህ ዙሪያ ካሮል ፒርሰን ያደረሰችን ዘገባ አለ ስመኝሽ የቆየ ታቀርበዋለች ኮቪድ-19 አለምን የከፋ ሀዘን ውስጥ ቶት እያለፈ ነው። አንዳንድ ሀገሮች ከቫይረሱ ስርጭት እያገገሙ ቢሆንም አንዳንዶች ገና የቫይረሱ አጣብቅኝ ውስጥ ናቸው። ሌሎች ደግሞ አሁንም ከቤት ውስጥ ያለመውጣት ክልከላ እየተገበሩ ነው። በዚህ መሀል ታዲያ ሳይንቲስቶችን ጨምሮ በርካታ ሰዎች ወረርሽኙ እንዴት በተሻለ ሁኔታ በቁጥጥር ስር መዋል እንዳልቻለ እየጠየቁ ነው። ዶክተር ቶም ፍሬደን ወረርሽኞችን የመቆጣጠር ስራ የሚሰሩ ሲሆን በአሜሪካ የበሽታ መከላከልና መቆጣጠር ድርጅት ውስጥ ዳይሬክተር ነበሩ። ዶክተር ፍሬደን ከአስር ዓመት በፊት ተመሳሳይ ገዳይ የሆነ ማርስ የተሰኘ የኮሮና ቫይረስ ዝርያ ተነስቶ እንደነበር ያስታውሳሉ። ፍሬደን አሁን ሕይወት ለማዳን ቁርጠኝነት የተሰኘ ድሃ የዓለም ሀገራት ጭምር እንዴት ወረርሽኞችን እንደተዋጉ የሚያጠና ተቋም ይመራሉ። ጥናቱ ሀገራት እንዴት በጠንካራ አመራር የጤና ስርዓትንና የባለሙያ አቅርቦትን በማሻሻልና ማህበረሰብን በማስተባበር ወረርሽኞችን እንዳስቆሙ ያሳያል። አንትራክስ ለምሳሌ በአፈር ውስጥ የሚፈጠር ባክቴሪያ ነው። ከመሬት ላይ የሚግጡ እንስሳትን ገዳይም ጭምር። ካልተከተቡ በስተቀር በአንትራክስ በሽታ የተያዙ እንስሳትን የሚመገቡ ሰዎችንም እንዲሁ ለሞት ይዳርጋል። በመሆኑም ኬንያ ውስጥ የበሽታውን ምልክት ተከታትለው ከታየ ሪፖርት የሚያደርጉ በጎ ፈቃደኞች ስልጠና ተሰጥቷቸዋል። ከሁለት ዓመት በፊት በሽታው በሁለት የጎሳ ማህበረሰቦች ውስጥ ሲከሰት በጎ ፈቃደኞቹ ወዲያው ሪፖርት አደረጉ። የጤና ባለሙያዎች እርምጃ በመውሰዳቸውም ከአስር ሺህ በላይ ከብቶች እንዲከተቡ ተደረገ። ሊከሰት የነበረው ወረርሽኝም ከነመነሻው እንዲጠፋ ሆነ። በተመሳሳይ ከአምስት ዓመት በፊት በምዕራብ አፍሪካ ተከሰቶ የነበረው የኢቦላ ወረርሽኝ ናይጄሪያ የተረፈችው በስራ ላይ በነበረ የፖሊዮ ክትባት ዘመቻ ምክንያት ነው። የጤና ባለሙያዎች ከማህበረሰቡ ጋር ቀጥተኛ ግንኙነት ስለነበራቸው በቀላሉ ከበሽታው ጋር ንክኬ የነበራቸውን ለማግኘትና በላቦራቶሪ የሚደረገውን ምርመራ ለማፋጠን አግዞ ነበር። ህይወትን ለማዳን ቁርጠኝነት በተሰኘው ተቋም ምክትል ፕሬዝዳንት የሆኑት አማንዳ ማክሊላንድ ይህ ወረርሽኝ ሲነሳ ምዕራብ አፍሪካ ውስጥ ነበሩ። የፖሊዮውን ቡድን በሌጎስ ውስጥ ማሰማራታችን ዛሬም ድረስ እንደ ትልቅ ስኬት አጉልተን የምናየው ነው። ናይጄሪያ የኢቦላ ወረርሽኝን በቁጥጥር ስር መዋል የቻለችው በሁለት ወር ውስጥ ነበር። ሌሎች ሶስት ሀገራት ግን ሁለት ዓመታት ፈጅቶባቸዋል። ፍሬደን እንደሚሉት ትክክለኛው መሰረተ ልማት ከተሟላ፣ ትክክለኛ አመራር ካለና ፈጣን እርምጃ ከተወሰደ በርካታ ወረርሽኞችን መከላከል ይቻላል ብቻ ሳይሆን ተችሏል። ዴሞክራሲ በተግባር ቀጣይ መሰናዶ ነው። ማህበራዊ ሚዲያና የምርጫ ውጤት አገላለጽ የሚል ርዕስ ይዘን አንድ እንግዳ ጋብዘናል። እንግዳችን በሀምሉ ዩኒቨርሲቲ ተባባሪ ትምህርት ክፍል በኮሚኒኬሽን ትምህርት ክፍል ተባባሪ ፕሮፌሰር የሆነው ዶክተር እንዳልካቸው ጫላ ናቸው። አጭር ቆይታ አድርገናል። ዶክተር እንዳልካቸው ጫላ እንግዳችን ስለሆኑ በጣም እናመሰግናለን። በአሜሪካ ድምጽ አድማጮች ስም ወደ ጥያቄ ልለፍና በማህበራዊ ሚዲያ ዘመን የተካሄደ ምርጫ ነው የዘንድሮ ስድስተኛው ሀገራዊ ምርጫ በማህበራዊ ሚዲያ ላይ ያለውን ከምርጫው በፊት የነበረውን በምርጫው ወቅትና ከምርጫው በኋላ የታየውን የማህበራዊ ሚዲያውን ባህሪ እንዴት ትገመግመዋለህ በጣም አመሰግናለሁ ጽሆን እንግዲህ እንዳልሽው በማህበራዊ ሚዲያ ዘመን የተካሄደ ስድስተኛው ምርጫ የተለየ ባህሪዎች አሳይቷል በመጀመሪያ ደረጃ ከምርጫው በፊት ብዙ ፍርሃት፣ ስጋት ነበር። በማህበራዊ ሚዲያ በተለይም በፌስቡክ በትዊተር እና በዩትዩብ በጣም ስጋት ይኖራል፣ ግጭት ይኖራል ምርጫው በሰላም አይካሄድም የሚል መረጃ በጣም በሰፊው ሲሰራጭ ዘዋወር ነበር። ሰውም ፈርቶ ነበር። ከዛ ምርጫው በሚደረግበት ዕለት ደግሞ በፍጹም ባልተጠበቀ መንገድ ሰላማዊ ሆኖ ተጠናቋል። ምርጫው ከተጠናቀቀ በኋላ የነበረው ድባብ ደግሞ አንዳንድ ቦታዎች የምርጫ ውጤት በማህበራዊ ሚዲያ ተገልጸዋል። ምንም እንኳን ቦርዱ ተቀባይነት የላቸውም ታማኝነት የላቸውም የሚል ማሳሰቢያ ቢሰጥም አሁንም እየተካሄደ ያለው ምርጫው እና ውጤቱን የመግለጽ ሁኔታና ባልጠበቀ መንገድ ምንም ግጭት ሳይኖር ስለቀረ እሱም ላይ ትንሽ አስተያየት የሚሰጡ መረጃዎች ናቸው ማህበራዊ ሚዲያ ላይ እየተዘዋወሩ ያሉት። እንዳልከው የኢትዮጵያ ብሔራዊ ምርጫ ቦርድ ከቦርዱ እውቅና ውጪ የምርጫውን አሸናፊዎች በሚዲያዎች መግለጽ ወንጀል መሆኑን ትላንት አስታውቋል በሰጠው መግለጫና ሆኖም ማህበራዊ ሚዲያው ላይ የተለያየ አይነት የውጤት አገላለጾች ሲተስተውሏል ታይቷል በግለሰቦች በሚታወቁ የግለሰቦች ገጾች ላይም እንደዚሁ የምርጫ ውጤቶች ሲገለጹ እከሌ አሸናፊ ነው፣ እከሌ ተሸንፏል የሚሉ ነገሮች ተስተውለዋልና እንደዚህ ያሉ በምርጫ ወቅት የሚደረጉ የውጤት አገላለጾችን እንዴት መቆጣጠር ይቻላል? ምክንያቱም በማህበራዊ ሚዲያ ዘመን የተካሄደ ምርጫ ነውና እንዴት መቆጣጠር ይቻላል? እንግዲህ አንዱ የመቆጣጠሪያው መንገድ ማህበራዊ ሚዲያ ላይ የሚዘዋወሩትን መረጃዎች የሚያረግሱ ትክክለኛና ወቅቱን የጠበቁ መረጃዎች በብሔራዊ ምርጫ ቦርድ አማካኝነት መስጠት ነው፣ ቶሎ ቶሎ መስጠት ነው። ውጤቱን በተመለከተ ቆጠራውን እንዳከናወኑ ቶሎ አደራጅቶ ኦፊሻሊ ቶሎ ውጤቱን መግለጽ ለዚህ አይነት ችግር በስፋት እንዳሄድ ይረዳል ብዬ አስባለሁ። በዋናነት እሱ ነው። ሁለተኛው እንግዲህ ማህበረሰቡ ራሱ ትምህርት ቀመስ መሆን አለበት። ምክንያቱም የሚመጡ መረጃዎች በሙሉ ትክክል እንዳልሆኑ፣ ትክክለኛ መረጃ የሚመጣው ምናልባት ብሔራዊ ምርጫ ቦርድ ብቻ እንደሆነ መገንዘብ አለበት። በተጨማሪም ማህበራዊ ሚዲያ አሁን በኢትዮጵያ ብቻም ሳይሆን በሌላው ዓለም የተዛባ መረጃ ማሰራጫ መንገድ እንደሆነ ታውቋል። ስለዚህ ከማህበራዊ ሚዲያ የሚመጡ መረጃዎችን በጥንቃቄ ሰው መውሰድ አለበት። ይሄ ነው መፍትሄው ብዬ አስባለሁ። በእንደዚህ ያለ ሁኔታ በማህበራዊ ሚዲያ ላይ ውጤት መገለጹ የሚያሳድረው አሉታዊ ተጽዕኖ ይኖራል። በጣም ይኖራል። ኢትዮጵያ ውስጥ ባልተለመደ መልኩ በዚህ ምርጫ ባልተጠበቀ መንገድ ብዙ የሀይል ግጭት ወይም ቫይለንስ አልተስተዋለም። አንዳንድ ቦታዎች ከመዘገቡ ውጭ ሌላ ብዙ የጎላ ችግር አልተከሰተም። ግን በብዛት ከፖስት ኢሌክሽን ወይም ከድረ ምርጫ በኋላ በብዛት ውጤቱ ሲገለጽ ከውጤቱ ጋር ተያይዞ የሚመጡ ግጭቶች ይስተዋላሉ። ሌሎች ሀገሮች ላይ እንኳን ኢትዮጵያ አሜሪካም ራሱ እዚ ጃንዋሪ ሲክስ እየተባለ የሚጠራው ቫዮለንስ ከውጤቱ መገለጽ በኋላ የመጣ የሀይል ግጭት ነውና ሌሎችም የአፍሪካ ሀገራት ላይ በብዛት እንዲህ አይነት ውጤት ጋር ተያይዞ የሚመጣ ውጤቱን ያለመቀበል ተጭበርብረዋል፣ ሂደት ትክክል አልነበረም የሚል ግጭቶች ይኖራሉ፣ እንደ ትርኮች ይኖራሉ። ወይም ደግሞ የፖለቲካ ፓርቲዎች በሂደቱ ካልተስማሙ ፍርድ ቤትም የመውሰድ አዝማሚያ ሊኖራቸው ይችላል። በዚሁ ማህበራዊ ሚዲያ ላይ በሚሰራጭ መረጃ መሰረት ማለት ነውና እነኚህ እነኚህ ነገሮች ሊስተዋሉ ይችላሉ። እስካሁን ባየሁት መሰረት ብዙ ግጭቶች የሚያስነሱ ነገሮች አላየሁም። ግን የተዛቡ መረጃዎች፣ እውነተኛ ያልሆኑ መረጃዎች፣ ቦርዱ ያላረጋገጣቸው መረጃዎች አሁንም በሰፊው ይሰራጫሉ። ግን ይሄ ባልተለመደ መልኩ አሁንም ወደ ግጭትና የአለመረጋጋት አላመራም። መልካሙ ነገር እሱ ነው። በተጨማሪም እንግዲህ የፖለቲካ ፓርቲዎች፣ ተቃዋሚ ፓርቲ፣ የገዥው ፓርቲ አባላት፣ ደጋፊዎች እንዲሁም አመራሮች አሁን ባልተለመደ መልኩ ቅድም እንዳልኩት፣ በተለይ በአዲስ አበባ ዙሪያ ላይ ምሳሌ ምርጫው በምርጫ ጣቢያዎች የምርጫው ውጤት በሚገለጽበት ሁኔታ ወጥተው ምርጫው ህዝቡ የፈለገው መርጧል መቀጠል ለው ከዚህ በኋላ ወደ ኋላ የለም አንድ እርምጃ ተራምደናል የሚል አንድምታ ያለው መልእክት ሲያስተላልፉ አይቻለሁ። ሌሎችም አካባቢዎች ተወ በተለይ አዲስ አበባ አካባቢ የተወዳደሩ ሰዎች እና ከክልልም አካባቢ የተወዳደሩ ሰዎች ያንን አይነት መልእክት ያለው ጽሁፍ ሲለጥፉ አይቻለሁ፤ እና ይሄ ያልተለመደ ነው፣ በጣም እጅግ ጥሩ ባህል ነው። ስለዚህ ለዚህ ቅድም ላልኩሽ ከድረ ምርጫ በኋላ ውጤት ሲገለጽ ለሚመጣው አለመረጋጋትና የኃይል ሁኔታ ወይም ወደ ቫዮለንስ እንዳያመራ ትልቅ አስተዋጽኦ አለው ማለት ነው። ሌላው በምርጫ ወቅት ወይም በምርጫ ውጤት አገላለጽ ወቅት የተዛቡና የተሳሳቱ መረጃዎች ስርጭት እንደሚስተዋሉ የተለያዩ ጥናቶች ይወጣሉ። እንደ አንድ እንደው እንደ ፖለቲካ አጀንዳም የሚታይ ጉዳይ ነው በአሁኑ ሰዓት። እና እንደ ሱ ያለውን ነገር እንዴት ነው መቆጣጠር የሚቻለው? በተለይ ደግሞ አሁን ማህበራዊ ሚዲያ በሰፊው ተደራሽ በሆነበት ሁኔታ ማህበራዊ ሚዲያ ላይ የሚወጡት መረጃዎችን የተሳሳቱ እንዳልሽው የተዛቡ ሚስኢንፎርሜሽን፣ ዲስኢንፎርሜሽን የሚባሉ የጥላቻ ንግግር ያለባቸው ንግግሮች ወይም ይዘቶች በተለያዩ የማህበራዊ ሚዲያዎች ላይ በሰፊው ይሰራጫሉ። በተለይ ደግሞ በምርጫ ወቅት ከዛም ማሻገር ከድረ ምርጫ በኋላ እንደዚህ አይነት ይዘት ያላቸው እንትኖች በጣም ይስፋፋሉ እና ዋናው ይሄ የሚዲያ ሊትሬሲ የሚባለው ወይም ደግሞ እውቀት የመረጃ እውቀት ያስፈልገዋል። መንግስት በዚህ ጉዳይ ላይ ሰፊ ስራ መስራት አለበት። መንግስት ብቻም ሳይሆን የሲቪል ሶሳይቲ ወይም ደግሞ የሲቪል ተቋማት የሚባሉት ኮርፖሬሽኖች፣ ትልልቆቹ ሲሊከን ቫሊ የሚገኙት ዩቲዩብ፣ ፌስቡክ፣ ትዊተር በኢትዮጵያ ቋንቋዎች የሚወጡ ይዘቶች ው የውሸት ከሆኑ ከኤሌክሽን ጋር ወይም ከምርጫ ጋር የተያያዘ ችግር ያለባቸው ከሆኑ ቶሎ የፕላትፎርማቸው እንዲወርዱ ማድረግ መቻል አለባቸው። በዚህ ጉዳይ ላይ ሁሉም ኃላፊነት አለበት። በጣም የአንድ አካል ብቻ ጉዳይ ሳይሆን የሁሉም የሚዲያ ሰዎች ትልቅ ኃላፊነት አለባችሁ። ምክንያቱም በማህበራዊ ሚዲያ ላይ የሚሰራጩ ከምርጫ ጋር የተያያዙ የተዛቡ መረጃዎች፣ የውሸት መረጃዎች እንዲሁም የጥላቻ ንግግሮች ዋጋ ሊያስከፍሉ ስለሚችሉ ሚዲያው፣ ኩባንያዎቹ፣ የመንግስት አካላት፣ የሲቪል ሶሳይቲ የሚባሉት ኤንጂኦዎች፣ ሁሉም የራሳቸውን ድርሻ መወጣት አለባቸው። በጣም አመሰግናለሁ። በሀምሊን ዩኒቨርሲቲ በኮሚኒኬሽን ትምህርት ክፍል ተባባሪ ፕሮፌሰር ዶክተር እንዳልካቸው ጫላ ለጥያቄዎቻችን ምላሽ ስለሰጡን በአድማጮቻችን ስም እግዜር ስጥልን። እኔም አመሰግናለሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ አሉላ ከበደ ስም